ጤናና አካባቢ። በመላው ዓለም የሴትን ልጅ የመዋለጃ አካል የመተልተል ጎጂ ልማዳዊ ድርጊቱ በሚፈጸምባቸው ሀገራት ሁለት መቶ ሚሊዮን የሚሆኑ ሴቶች የዚህ ሰለባ መሆናቸውን መረጃዎች ያመለክታሉ። ሴትን ልጅ የመግረዙ ልማድ እንዲቀር ትምህርትና ቅስቀሳ ከተጀመረ ጥቂት የማይባሉ ዓመታት አልፏል። አሁንም ግን ድርጊቱ በከተማም ሆነ በገጠር በስውር መቀጠሉ ነው የሚነገረው። አካላዊ የጤና ችግርም ሆነ ስነ ልቦናዊ ተጽዕኖ እንደሚያስከትል ተደጋግሞ የተገለጸው ሴት ልጅን መግረዝ እንዲቀር የሚደረገው ቅስቀሳና ጥረት በየአካባቢያችሁ ምን ያህል ውጤት አምጥቷል ትላላችሁ በሚል ከዶች በለ የፌስቡክ ገጽ ተከታታዮች አስተያየት ለማሰባሰብ ሞክረን ነበር። የአስተያየት ሰጪዎቹን እውነተኛ ማንነት ለማወቅ ባይቻልም በሴት ስም ከሰፈሩ አስተያየቶች አንዱ ትዕግስት መሀመድ በሚል ስም ነው። እኚህ አስተያየት ሰጪ እናቴ ተገርዛ ነው ያለምንም ጭንቀት ወይም ኦፕራሲዮን ሳትሆን እኛን ወልዳ ያሳደገችን። ስለዚህ የአገራረዝ ስልቱ ይስተካከል እንጂ ጉዳቱ አይታየኝም ይላሉ። እሳቸውም የዚህ ድርጊት ሰለባ መሆናቸውን ቢገልጹም ገና ባለመውለዳቸው በወሊድ ጊዜ ያስከትላል የሚባለውን ችግር አልቀመስኩም ነው የሚሉት። ሌሎች ደግሞ ከሃይማኖት አኳያ ሊያዩት ሞክረዋል። በተለይም የሴት ልጅ ግርዛት ይቁም የሚባለው እስልምናን ለመቃወም ነው የሚል አስተያየት ያሰፈሩም አግኝተናል። ባህልና ሃይማኖትን ገምደው በአንድ ለመመልከት የሞከሩም አልጠፉም። ድርጊቱ አሁንም መቀጠሉን በመጠቆም ከሃይማኖት አንጻር ለተነሳው በድምፅ አስተያየታቸውን የሰጡን ሪያድ ሳውዲ አረቢያ የሚኖሩት አድማጭ እንዲህ ይላሉ። በሀገራችን ያው የሴት ልጅ ግርዛት አሁንም መቶ ፐርሰንት ተቀርጿል ብሎ ማመን አይቻልም። እኔ እስልምና እምነት ተከታይ ነኝ። ትገረዝ የሚል እስከማውቀው ድረስ የለም። እንደ ሳይንቲፊክ ስናየው ደግሞ በወሊድ ሰዓት አሊያም ደግሞም በግብረ ስጋ ግንኙነት ጊዜ ሴት ልጅ እንደሚያስቸግራት ያስቀምጣል። አሁን ላይ ከኢትዮጵያ ጤና ጥበቃ ሚኒስቴር አኳያ ደህና ስራ እየተሰራ ነው፣ ተጠናክሮ መቀጠል አለበት። አሁን ያለው በቂ ነው የሚባል ሁኔታ ላይ አልደረሰም። በገጠሩ አካባቢ ላይ አብዛኛውን ጊዜ የሚከሰት ነው። ከቦታ ቦታ ላይ ይለያያል። የባህል ገራዥ ሴቶች አንዱ አሁን ሙሱን ያ ነገር ተመንጥሮ ሴት ልጅ ሙሉ አካሏ እንዲያለ ብታዲግ ጤነቷ የተጠበቀ ስለሚመስለኝ ይሄንን ለመግለጽ ፈልጌ ነው። ሌላው አስተያየት ሰጪ ደግሞ ከክርስትና እምነት ጋር ሊያገናኙት ሞክረዋል። እኚህ አስተያየት ሰጪ አልፈውም ምዕራቡ ዓለም የብራና መጽሐፋችንንና መድኃኒቶቻችንን እየዘረፈ የእሱን ልማድ ሊጭንብን ነው። እንደውም ሴትን ልጅ መግረዝ በምጥ ወቅት ይጠቅማታል አይነት ግር የሚል አስተያየት ሰንዝረዋል። ለሳቸው ምላሽ የሰጡት ኑንጥላሁን ናቸው። ወንድም አትሳሳት፣ እነሱ ዛሬ ላይ የሴት ግርዛት ትክክል እንዳልሆነ ቢናገሩም መጽሐፍ ከዘመናት በፊት ተናግሮታል። ወንድ ልጅ በስምንት ቀን ይገረዝ ይላል እንጂ ሴት ልጅ ትገረዝ አይልም ይላል ምላሻቸው። ሴት ልጅም መግረዝ ሃይማኖታዊ ዳራ እንደሌለው የእስልምናም ሆነ ክርስትና ሃይማኖት አባቶች በተለያዩ ጊዜያት በይፋ ተናግረውታል። ከዚህም ሌላ መንግስት የሚወስደውን ህጋዊ እርምጃ እንዲያጠናክር የጠየቁም አሉ። አምባቸው በየነ የተባሉት ሴት ልጅም መግረዝ ከመግደል ያላነሰ ወንጀል ወንጀልና ርኅራሄ የሌለው ጭካኔ ስለሆነ መቅረት አለበት፣ በመንግስት ደረጃም አስተማሪ ሊሆን የሚችል የቅጣት ህግ ሊጸድቅለት ይገባዋል ነው የሚሉት ይህን ርዕሰ ጉዳይ ከ19ሺህ የሚበልጡ ሰዎች ተመልክተውታል። የተወያዩበትም ጥቂት አይደሉም። ከውይይቱ የተረዳ ነውም ይህ ነገር ዛሬም ደጋፊና ነቃፊዎችን በጎራ ለይቶ ማነጋገር መቀጠሉን ነው። ወደ አፋር ክልል አሳይታ ከተማ ደውለን ስለ ሁኔታው የጠየቅናቸው አንድ ነዋሪ እንዲህ ነው ያሉን። በአሁኑ ሰዓት የአፋር ህዝብ እስከ ዛሬ ከነበረ በአመለካከት ረገድ በሴቶች ግርዛት ላይ ያለው አመለካከቱ እየተለወጠ ነው የሚገኘው። በአሁኑ ሰዓት ሴት ልጆች አይገረዙም ማለት ይቻላል መቶ ፐርሰንት አይገረዙም ማለት አይቻልም። ምናልባት ወደ ገጠሩ አካባቢ ያልደረሱባቸው ቦታዎች ሊኖሩ ይችላሉ፣ ግን አብዛኛው አካባቢ ላይ በአሁኑ ሰዓት ግርዛቱ የለም ማለት ይቻላል። በብዛት አንደኛ በአሁኑ ሰዓት ግንዛቤ መስጠቱ በራሱ እነዚህ ነገሮች እንዲቀሩ የሃይማኖት አባቶቹም የሀገር ሽማግሌዎችም ሁሉም የራሳቸውን አስተዋጽኦ እያበረከቱ ነው የሚገኙት። ትምህርቱ ለውጥ እያመጣ ነው ብለው ያምናሉ። ያ እያመጣ ነው የአሳይታው ነዋሪ እንደተናገሩት። በእርግጥም አፋር ውስጥ በዚህ ረገድ ለውጥ መኖሩን ዞን አንድ አሳይታ ወረዳ የሴቶችና ህጻናት ቢሮ ኃላፊ ወይዘሮ ከዲጃ ሙሁዲን ይናገራሉ። ውስጥ ውስጡን በስውር አይፈጸምም ማለት ግን አይቻልም ነው የሚሉት ። ግርዛት ሙሉ በሙሉ ጠፍቷል ማለት በጣም አስቸጋሪ ጉዳይ ነው። ህጉ ብናሳድቁም ማለት ነው ሙሉ በሙሉ መቶ ሁኔታ ያለው አይመስልም። ትናት የምናደርጉበት ትናቶች ውስጡ ብዙ በዚህ አፈሳሰም እያደረጉ የሚገኝበት አካባቢ አለ፣ አለን እየተከታተልን ነው። ግን የሚወልዱበት ሰዓት በሕጉና ምናምን ሳያዩ ቆረጥ አድርጎ የሚያደረጉ ሰዎች አሉ። ብዙ ልምዳዋሎሎች ለቅርብ አካባቢ ሊቀበሎች ላይ በሽሽግ እየተቆረጠ ነው እየተባለ እንደዚህ መረጃ ምክንያት ላይ አግኝተናል። በአፋር ውስጡ ግን አጠቃላይ ሲናይ ከኛ ወረዳ ውሳኔ የተደረጉበት ወረዳ ላይ እንደዚህ ነገር አይካሄድም እያልን ነው፣ ግን ማካሄዱ ወደ ኋላ አልቀሩም ማለት ነው እና በዚህ ደረጃ ላይ ይል ማለት በጣም ይከብዳል። እነዚህ የልምድ አዋላጆችን መከታተል የሚቻልበት መንገድ አላችሁ? አሁን በቤት የሚወልዱ ሰዎች አሁን እንዳሉት በየ ቀጠና ላይ ኩማቴ አደራይቴን የሊምዳ ዋለድ ጨምሮ የሀገር ሽማግሌዎች እንደዚህ ተናግሯል ብሎ ነገር የሚሰሙበት አቃል ሰብስበን በየሰፈር ሰፈር አደራይቴናል። ከዛ የምትወልድበት ሴትዮዋ ሴት ነው ወንድ ነው የወለደች እየተባለ ብዙ ክትትሎች እየተደረገ ነው። አስራሶስት ቀበሌ ላይ ግን እዚ ግን ከኋላ በኩሉ የእህት ናት እና እዛው ቀበሌ ውስጥ ያደራጀንበት ኩመቴ አለ። ያ ኩመቴ ሪፖርት ባየ ወር እያደረጉ ኡርጉስ የት ካዩ ደግሞ ወደ ጣቢያ ልጁ እስከ ሰባት ቀን እንዲቆዩ እያደረጉ ነው። አጋጣሚ ግን የሚደረጉበት አካባቢል መኖሩ ነው። እኛ እንደ ኢንፎርሜሽን የያዝንበት ማለት ነው። ወይዘሮ ከዲቻ እናንተ አካባቢ የሴት ልጅ ግርዛት እንዳይቀር የሚታገሉት ሴቶቹ ናቸው ወይንስ ወንዶቹ ናቸው? እንደው ሲመለከቱት። እንመለከት ሴቶች ነው ማለት ወንዶችና ሴቶች ነው። አጠቃላይ ህዝቡ ጋራ የሚገናኘው አቃል ካልሆነ በስተቀር ሴቶች ብዙ ጊዜ አይፈልጉም። ራሳቸው ራሳቸው የሚደረጉ ነገሮችን ነው ቢገርምኝ፣ የራስን ልጅ እንዲገርዝ የምትሰጣው እናት ነው። ወይዘሮ ከዲጃ እንደሚሉት በአካባቢው ይህ ድርጊት እንዳይፈጸም ህብረተሰቡ በጋራ ነው የወሰነው። በአፋር ክልል በወጣው ህግ መሰረት ሴት ልጅን ሲገርዝ የተገኘም ሆነ የተረጋገጠበት እስከ ስድስት ዓመት እስራት፣ ሴት ልጃቸውን ያስገረዙ ወላጆች ደግሞ እስከ ስድስት ወራት እስራት ሊያስቀጣቸው ይችላል። በአፋር ክልል ብቻ ሳይሆን በመላ ሀገሪቱ ድርጊቱ በወንጀል የሚያስጠይቅ መሆኑ በይፋ ከተደነገገ ዓመታት አልፈዋል። ህግና ደንቡን በማጽደቁም ሆነ ጎጂ ልማዳዊ ድርጊቱን ለማስቆም የሚንቀሳቀሱ መርሃ ግብሮችን በመዘርጋቱ በኩል ኢትዮጵያ ላይ ችግር ያለ አይመስልም። ደንብና ህጉ ግን ድርጊቱን ከመፈጸም ያገደው እንደማይመስል ነው መረጃዎች የሚጠቁሙት። ወይዘሮ ዘምዘም ሽኩር በዩኒሴፍ የህጻናት ጥበቃ ክፍል ጎጂ ልማዳዊ ድርጊቶችን የሚመለከተውን ዘርፍ ይመራሉ። እንዲህ አይነቱ ስር የሰደደ ማህበራዊ ጉዳይ በተወሰነ ጊዜ በሚካሄድ ቅስቀሳ ሊወገድ አይችልም ባይ ናቸው። ይሄ የማህበረሰብ የእሴት ጉዳይ ነው። ከአመለካከት፣ ከአስተሳሰብ፣ ከማህበረሰብ አሰራር ጋር የሶሻል ኖርም ከምንለው ጋር የሚያያዝ ነገር ነው። በተወሰኑ የግንዛቤ ማስጨበጫ ስራዎች ብቻ የሚፈለገው ለውጥ አይመጣም። ግርዛትን በመወሰን ሂደት ውስጥ ሚና ያላቸው የተለያዩ አካላት አምነውበት ለውጡን እንዲመሩት ማድረግን ይፈልጋል። እሳቸው በገለጹት መንገድ አፋር ላይ የተከናወነው ለውጥ እያሳየ ነው ብለውም ምስክርነታቸውን ይሰጣሉ። እንደና አፋር፣ ሶማሌ ላይ ችግሩ ከፍተኛ ደረጃ ያለባቸው ኤሪያዎች ላይ ከእምነት መሪዎች ወይም ደግሞ ከጎሳ መሪዎች ሰፖርት ውጭ ምንም ነገር መስራት አይቻልም እና እነሱን ተሳትፈውበት ከእምነት አንጻር በደንብ በተለይ ሴት ልጅን ከመጉዳት ከሚያመጣው ጫና አንጻር አይተውት ግልጽ የሆነ የመቅረት አለበት የሚለውን ድጋፍ የሰጡበት ቦታ ላይ ትልቅ ለውጦች መጥተዋል። ለምሳሌ እንደ አብነት በወስድ ዩንኤስቴ እና ዩኒሴፍ በጋራ ሰፖርት የሚያደር ያደረጉት የኤፍጂኤምሲ ፕሮግራም አለ። አፋር ላይ አሁን ደግሞ ወደ ደቡብም እየተስፋፋ ያለ ፕሮግራም ነው። የዚህ ታርጌት የሆኑ ወረዳዎች ላይ ለውጥ አይተንበታል። ለምሳሌ ሰርተንባቸው ከነበሩ ወረዳዎች ውስጥ አፋር እንግዲህ እንደሚታወቀው ዘጠና ፐርሰንት በላይ የችግሩ መጠን ያለበት ሪጅን ነው። ይሄ ማለት እያንዳንዱ ልጃገረድ እዛ ሪጅን ላይ ይገረዛል ተብሎ ሊወሰድ የሚችልበት ደረጃ ነው። ፌዙ አልቆ ሲገመገም ያሳየው ምንድን ነው? ወደ ሰላሳ ስድስት ፐርሰንት አካባቢ ወርዷል። የሴት ልጅ ግርዛትን በተመለከተ ከዚህ ቀደም የከፋ ሪከርድ ካላቸው እንደ አፋር ያሉ አካባቢዎች ላይ ተስፋ ሰጪ ለውጦች መታየት መጀመሩ አዎንታዊ ቢሆንም አዲስ አበባን ጨምሮ በከተማዎች ተግባሩ በስውር እየተፈጸመ መሆኑ ይነገራል። ወይዘሮ ዘምዘም ሕብረተሰቡ ለጉዳዩ ትኩረት እንዲሰጠው የማድረጉ ስራ ቢጠናከር ይመክራሉ። በዚህ በኩል ኢትዮጵያ ውስጥ ባሉ አካባቢዎች መጠኑ በፐርሰንት ደረጃ ስናየው ይለያያል እንጂ ሁሉም የሀገሪቱ ክፍሎች የሚፈጸም ድርጊት ነው። የሴት ልጅ ግርዛት በእርግጥ ከተማ ላይ ይቀንሳል። የተማሩ ሰዎች ጋር እንደዚሁ ይቀንሳል። ከብሔር ብሔር የሚለያይበት ሁኔታ አለ፣ ግን ሁሉም ጋር አለ። ከዚህ አንጻር የተለያዩ መዋቅሮችን በመጠቀም ማህበረሰቡ ስለ ጉዳቱ እንዲረዳ፣ በህግ ደረጃ ያለውን አስጠያቂነት እንዲረዳ የሚደረጉ የተለያዩ ጥረቶች አሉ። በሚዲያ የተለያዩ መረጃዎች እንዲሰራጩ፣ ህብረተሰቡ እንዲነጋገር፣ እንዲወያይባቸው፣ እንዲያውቃቸው የሚደረጉ ጥረቶች አሉ። የሴቶች አደረጃጀቶች አሉ። እንደዚህም ደግሞ ታች ያለው ማህበረሰብ ክፍል በሚገናኝባቸው የተለያዩ አጋጣሚዎች በቤተ እምነቶች አማካኝነት መረጃዎች እንዲተላለፉ በማድረግ ህብረተሰቡ በደንብ ትኩረት እንዲሰጠው ለጉዳዩ ለማድረግ እየተወሰዱ ያሉ እርምጃዎች አሉ። በተለይ ደግሞ የአሁኑ ኤዲኤችስ ውጤት የበለጠ አሁን ያለውን ጥረት መጠናከር እንዳለበት የሚያሳይ ስለሆነ የበለጠ ይጠናከራል ብለን እናስባለን። የቶምሰን ሮይተርስ ተቋም ዘገባ ዛሬ ዛሬ የሴት ልጅን የመዋለጃ አካል መተልተል እንዲቆም ለሚደረገው ጥረት ቀለም ቆጥረውና ከትምህርቱም ገፋ አድርገው በሕክምናው ዘርፍ የተሰማሩ አንዳንድ ወገኖች ድርጊቱን በድብቅ መፈጸማቸው እንቅፋት እየሆነበት መምጣቱን ያመለክታል። አፍሪቃ ውስጥ የሚፈጸሙ ጎጂ ልማዳዊ ድርጊቶች እንዲቆሙ የሚንቀሳቀሰው መንግስታዊ ያልሆነ ድርጅት ኃላፊ ሞሪሳንዳ ኩያቴ እንዲህ ባሉት ላይ ጠንካራ የህግ እርምጃ እንዲወሰድ ሰሞኑን ጥሪ አቅርበዋል።